You're with SBS Radio. Find more great stories in your language at sbs.com.au. ሁሉም <laughs> ሰው መደበኛ የዓይን ምርመራ ለማድረግ ጊዜ የለውም፣ ምንም እንኳ ለዕለት ተዕለት እንቅስቃሴዎቻችን ዓይኖቻችን ሁነኛ ሚና ቢኖራቸውም። እንደ ዐይን ተጠባቢዎች ገለጣ 93 ፐርሰንት ዕድሜያቸው ከ ሀምሳ አምስት በላይ የሆኑ ሰዎች ለይታ መታወክ የተጋለጡ በመሆናቸው በቸልታ የዐይን ምርመራ ሳያደርጉ በመቆየት ለብርቱ ዐይነ ብርሃን መታወክ እንዳይጋለጡ ያሳስባሉ። የብራይል ሎጊናት ባላቸው በሞት ሳይለዩቸው በፊት እሳቸውን በማስታመም ቆይተዋል። የራሳቸውን ጤና ችል ብለው ባላቸውን ማስታመሙ የሙሉ ቀን ሥራቸው ሆኖ ነበር ባለቤታቸው ካረፉ በኋላ ግና ወደ ራሳቸው ጤና ተኩረው የአይን ምርመራ ሲያደርጉ በእጅጉ ዘግይተው ነበርና በግሎኮማ ህመም አይናቸው በብርቱ ተጎርቶ ነበር ብዙም ሳይቆዩ የአይን ብርሃናቸውን አጥተው ለመታወር በቁ ግሎኮማ ብርቱ የዐይን ህመም ሲሆን ዕድሜያቸው ከሰማኒያ በላይ የሆኑቱ ከስምንት አንዱ ከጠቅላላው የአውስትሬልያ ህዝብ ሦስት ፐርሰንት ያህል የግሎኮማ ህመም ተጠቂዎች ናቸው። እንዲያም ሆኖ በሚያሳዝን መልኩ አይኖቻቸውን የተመረመሩት ግማሽ ያህሉ ብቻ ናቸው። የአውስትሬሊያ አይን ምርመራ ማዕከል ተመራማሪና የግሎኮማ ተጠባቢ የሆኑት ዶክተር ጄኔፈር ፋንጋስኪን ግሎኮማ ብዙውን ጊዜ የሚታወቀው ብርቱ የአይን ጉዳት ካደረሰ በኋላ እንደሆነ ሲናገሩ ግሎኮማ አዘውትሮ ህመሙ በጣም በጣም እስከሚበረታ ድረስ ምልክት አያሳይም። ህመሙ እይታን አውቆ ሳለ እንኳ ብዙ ጊዜ አእምሮ ክፍተቱን ስለሚሸፍን የበረታ ግሎኮማ ያለባቸው ህመምተኞች እንኳ በአብዛኛው እይታቸው መቀነሱን ልብ አይሉትም ብለዋል። የግሬስ ኤን ቪዥን የግሎኮማ ሁኔታ በጤና ክብካቤ ባለሙያ ሊመረመር እንደሚገባ ሲያመላክቱ ግሎኮማ እንደ እውነቱ ምንም አይሰማዎትም። እወቅታው ሳይታወቀውት በሂደት የአይነ ብርሃኑን ያጣሉ። እናም የአይን ምርመራ በየጊዜው ማድረግ ያስፈልጎታል። የአይን ባለሙያዎች ችግሮች የሌለቦት ስለ መሆኑና አለመሆኑን ምርመራ ሊያደርጉሎት ይገባል በማለት የአይን ባለሙያዎች ዘንድ በመሄድ መደበኛ ምርመራ የማድረግን ጠቀሜታ ያመላክታሉ። ዶክተር ፋን ጋስኪን በዕድሜ የገፉ ሰዎች ቢያንስ በየሁለት ዓመቱ ሲሆን፣ ከዛም ቀደም ባለ ጊዜ የአይን ምርመራ ሊያደርጉ እንደሚገባ አበክረው ያሳስባሉ። ስለ ማየት መሰንና የአይን ብርሃን መቀነስ ተጨማሪ መረጃ ከፈለጉ የቪዥን አውስትሬሊያ ድረገጽን ይጎብኙ። በተጨማሪም ግሎኮማን አስመልክቶ የዓለም ግሎኮማ ሳምንት ከማርች 8 እስከ 14 በሚከበርበት ወቅት የግሎኮማ አውስትሬሊያ ድረገጽን መጎብኘት ይችላሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቤስም ዩ አምሃሪክን ይጎብኙ።